በለውጡ ወደ ስልጣን ከመጡ አመራሮች አንዱ የሆኑት የክልሉ ምክትል ርዕሰ መስተዳድር አቶ አደም ፋራ ለዲደብሊው እንደገለጡት አዲሱ አመራር የተጣሉበትን ኃላፊነቶች ለመወጣት በጀመረው ጥረት በቀዳሚዎቹ ወራት የፈረሰውን መዋቅር መልሶ የማደራጀት ስራዎችን ሲሰራ ቆይቷል። አዲሱ አመራር ወደ ኃላፊነት ሲመጣ ክልሉ የነበረበት ሁኔታ በጣም አስቸጋሪ ነበር። አጠቃላይ የክልሉ መዋቅር ከክልል እስከ ወረዳ ድረስ የፈረሰበት፣ አመራሩ በስራ ቦታው ላይ ያልነበረበት፣ አብዛኛው የመንግስት ሰራተኛም የተበተነበት ሁኔታ ነበር። ስለዚህ የመጀመሪያው የአዲሱ አመራር ስራ የነበረው አደረጃጀቱን የማጠናቀቅ ስራ ነው። ስለዚህ ከክልል ጀምሮ እስከ ቀበሌ ድረስ አመራሩን የመመደብ መዋቅሩን እንደገና የማደራጀት ስራ ነው በስፋት ሲሰራ የነበረው። የመጀመሪያ ሶስት ወር አካባቢ በስፋት የተሰራው እሱ ነው። በሌላ በኩል በክልሉ ሐምሌ ወር ላይ ተከስቶ የነበረው የጸጥታ ችግር በህዝብ ዘንድ የፈጠረው ስጋት ከፍተኛ እንደነበር ያስታወሱት አቶ አደም ችግሩን መፍትሄ ለመስጠት አመራሩ ልዩ ሀይሉን ጨምሮ የጸጥታ አካሉ ዙሪያ የለውጥ ስራ መስራቱን ተናግረዋል። ሐምሌ 28 የተከሰተው ችግር በህዝቡ ዘንድ የፈጠረው ስሜት አለ እሱን ለማረጋጋት ከህዝብ ጋር የተለያዩ ምክክር መድረኮችን አድርገናል። በነዛ መድረኮች በስፋት ስነሳ የነበረው በጸጥታ አካላት ዘንድ ሪፎርም ያስፈልጋል። እኛም ባደረግነው ጥናት ይህን እናያየ ነው። ከዚህ አኳያ የልዩ ኃይሉን አመራሮች እንደዚሁም የመደበኛ ፖሊስ፣ የማረሚያ ቤት ፖሊስን አመራሮች ስልጠና አስገብተናል። ስልጠናውን ተከትሎ ግምገማዎች ተደርጓል። በግምገማውም ችግር የነበረባቸው አካላት ከኃላፊነት እንዲነሱ ተደርጓል። ሌሎችም ሽግሽግ አድርገናል። ስለዚህ ከነበሩት አመራሮች የተሻሉት እንዲቀጥሉ ባሉበት ቦታ መቀጠል ማይችሉትም በሚመጥናቸው ቦታ የመመደብ እንደዚሁም በጸጥታ አካላት አመራርነት ማይቀጥሉትንም እንዲወጡ የማድረግ ስራ ነው የተሰራው። ይህም ትልቅ ውጤታማ ስራ ነበር ብለን መውሰድ እንችላለን። ችግሮችን ከመፍታት ባለፈ በክልሉ የተጀመረውን ለውጥ ማስቀጠል ዛሬም ድረስ ትልቅ የቤት ስራ ነው፣ በተለይም የአዲሱ አመራርና የክልሉ ገዢ ፓርቲ ኢሶሕዴፓ። ይሁን እንጂ በዚህ የለውጥ ሂደት ውስጥ ባለው የሶማሌ ክልላዊ መስተዳድር፣ በፓርቲው በተለይም በፓርቲው ከፍተኛ አመራሮች መካከል መከፋፈል ተፈጥሯል በሚል መነሳት የጀመረው ጉዳይ ለውጡ ላይ አሉታዊ ተጽዕኖ እንዳይፈጥር ስጋት ማጫሩ አልቀረም። ስለዚህ ጉዳይ ጥያቄ የቀረበላቸው ምክትል ርዕሰ መስተዳድሩ ተከታዩን ምላሽ ሰጥተዋል። በነበሩት ችግሮች ዙሪያ ና ቀጣይ መፍትሄ አቅጣጫዎች ላይ የጋራ መግባባት ለመፍጠር ና እስከ ታች ድረስ ሪፎርሙን ለማጥለቅ ጉባኤ መካሄድ አለበት የሚለው የለውጥ ኃይል አለ። የተወሰኑ ደግሞ በማዕከላዊ ኮሚቴ ደረጃ በስራ አስፈጻሚ ኮሚቴ አባልነት ላይ የነበሩ አካላት አስቸኳይ ጉባኤ ማድረግ አያስፈልግም። አሁን ባለው ማዕከላዊ ኮሚቴ ና ስራ አስፈጻሚ ኮሚቴ ስራውን መቀጠል ይቻላል፣ ሪፎርምን ማስቀጠል ይቻላል የሚል ነበር ና በነዛ አካላት መካከል የነበረ የተወሰነ የሀሳብ ልዩነት ነው እንደ ትልቅ ችግር ሲነሳ የነበረው። ይሁንና የነበረው ሀሳብ ልዩነት በጠረጴዛ ዙሪያ ቁጭ በማለት በዝርዝር ያሉትን ጉዳዮች ለማየት ጥረት ተደርጓል። በመጨረሻም ጉባኤው መካሄድ እንዳለበት ከስምምነት ላይ ተደርሷል። ስለሆነም በያዝነው ወር መጨረሻ አካባቢ ጉባኤያችንን የምናካሄድ ይሆናል። በተደጋጋሚ ጊዜያት በተለያየ ምክንያት ሲጓተት የቆየው የፓርቲው ጠቅላላ ጉባኤ ከቀናት በኋላ ሊካሄድ ቀን ተቆርጦለታል። እንደ ኃላፊው ገለጻ በዚያን ጊዜ መካሄድ ከቻለ የማዕከላዊ ኮሚቴዎችን ይመርጣል፣ ሌሎች ትልልቅ ውሳኔዎችም ያሳልፋል ተብሎ ይጠበቃል። ለዲ ደብልዩ ዘገባ መሳይ ተክሉ ድሬዳዋ